የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ ነሐሴ 16 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በአዲስ አበባ የሚገኘው የካቲት 12 መሰናዶ ትምህርት ቤት ወደ አዳሪ ትምህርት ቤትነት ሊለወጥ ዝግጅት መጀመሩ ውዝግብ ቀሰቀሰ። ፍትሃዊ የሆነ እኩል የሆነ የትምህርት ተደራሽነትን ለዜጎች ሁሉ የማድረስ ኃላፊነት እንጂ ያለበት መንግስት አንድ የተወሰነን ክፍል ተጠቃሚ የሚያደርግበት መንገድ የለም። በትምህርት ቤቱ ሲያገለግሉ የቆዩ መምህራን እርምጃው ህገ መንግስታዊ ድንጋጌን የጣሰና መብቶቻችንንም የሚገፋ በመሆኑ እንቃወማለን ብለዋል። የአዲስ አበባ ትምህርት ቢሮ በበኩሉ እርምጃው ጥናትን መሰረት ያደረገና የማንንም መብት የማይገፋ እንደሆነ ይከራከራል። በግብታዊነት የተወሰነ ውሳኔ አይደለም። የከተማ አስተዳደሩም የሚመለከታቸው አካላትም ተሳተፈንበት የተወሰነ ውሳኔ ነው። ዘገባ አለን። የሙዚቃ ምርጫና እንግዳም ይዘናል። እንደገና ያን ብቻ እየሰሩ ራስን ደግፎ እንደገና አልበም መስራት ማለት በጣም በጣም ከባድ ነው። ቼሊናይሽ ወንድም ትባላለች። እስከ ዝግጅታችን ማብቂያ አብራችሁን ቆዩ፣ ታዳምጧታላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። መሳሪያዎች፣ ሸቀጦችና ገንዘብ ከሀገር በሕገ ወጥ መንገድ ሲወጡ ሰሞኑን መያዙን የኢትዮጵያ ገቢዎች ሚኒስቴር አስታወቀ። በአንድ ወር ውስጥ የተያዙት ሕገ ወጥ መሳሪያዎችና ሸቀጣሸቀጥ ግምት ከ134 ሚሊዮን ብር በላይ መሆኑን መስሪያ ቤቱ ገልጿል። በዚህ ዓመትም የጦር መሳሪያና የተለያዩ ማዕድናትን ጨምሮ በአጠቃላይ ከ16 ቢሊዮን ብር በላይ ግምት ያላቸው የኮንትራባንድ ዕቃዎች መያዛቸውን ሚኒስቴሩ አክሎ አመልክቷል። በምዕራብ አርሲ ዞን በሻሸመኔና በሻላ ወረዳዎች ለተከሰተ የኮሌራ ወረርሽኝ ስድስት ሰዎች መጋለጣቸውን የሻሸመኔ ወረዳ ጤና አጠባበቅ ጽሕፈት ቤት አስታወቀ። ሁለቱ በሕክምና ተረድተው ወደ ቤታቸው መመለሳቸውን ኃላፊው አቶ መሐመድ ገመዴ ለአሜሪካ ድምፅ ገልጸዋል። በሽታውን ለመቆጣጠር ጥረት እየተደረገ መሆኑንም ኃላፊው አመልክተዋል። በድሬዳዋ ከሳምንት በፊት መቀስቀሱ የተነገረው ቺኩን ጉኒያ የሚባለው ወረርሽኝ ከሰባት ሺህ በላይ ሰው ማዳረሱን የከተማይቱ ጤና ቢሮ አስታወቀ። በሽታው በጤና ተቋማት ላይ ጫና እያሳደረ ነው ተብሏል። ለበሽታው ተገቢ ትኩረት አልሰጠውም የሚሉ ታማሚዎች ተሰምተዋል። ወረርሽኙን ለመከላከል ነገ በመላ ድሬዳዋ የጽዳት ዘመቻና የመድኃኒት ርጭት እንደሚካሄድ የአስተዳደሩ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ አስታውቋል። ይህ ዜና ከአሜሪካ ድምፅ ራዲዮ ጣቢያ ነው የሚተላለፍላችሁ። ሜዲቴራኒያን ባህር ላይ ተቀባይ አተው የቆዩ አስር ሊሆኑ ይችላሉ የተባሉ ስደተኞችን አንዲት የስፓኝ የባህር ኃይል መርከብ አጅባ ከጣሊያን ዳርቻ እያወጣች መሆኑ ተዘግቧል። ከሊቢያ መነሳታቸው የተነገረው እነዚህ ፍልሰተኞች ከባህሩ ላይ ከአደጋ እንዲወጡ ያደረገችው የስፓኝ ግብረ ሰናይ ድርጅት ኦፕን አርምስ ስትሆን አሁንም እያመሩ ያሉት ወደ ስፓኝ ዳርቻዎች መሆኑ ታውቋል። አፍሪካውያን ፍልሰተኞችን ይዘው ሜዲቴራኒያን ባህር ላይ ከሚ ከሚሰበሩ ጀልባዎች ሰዎቹን የማዳን ሥራ እንዲቆም ግፊቱ በበረታበት በዚህ ወቅት ስፓኝ እንደምትቀበላቸው ያሳወቀችው አስሩ ፍልሰተኞች የመጨረሻ ሊሆኑ ይችላሉ እየተባለ ነው። እንግሊዝ ከአውሮፓ ህብረት ለመውጣት በያዘችው መንገድ የሚመጣ ሌላ ምንም አይነት ድርድር ከዚህ ቀደም ከተደረሰበትና ለንደን ውድቅ ካደረገችው ስምምነት የራቀ ሊሆን እንደማይችል የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አስጠነቀቁ። ፕሬዚደንት ማክሮን መግለጫውን ዛሬ የሰጡት ከአውሮፓ ህብረት ጋር አዲስ ድርድርና ውል ማድረግ እንደሚፈልጉ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ለህብረቱ ሀገሮች መሪዎች ጥሪ ካሰሙ በኋላ ነው። ሁለቱ መሪዎች ዛሬ ፓሪስ ላይ ተገናኝተው በተለዋወጡት ቃል እንግሊዛዊው መሪ መስማማት እንፈልጋለን ሲሉ ፈረንሳዊው አቻቸው ያለን ስምምነት ማክበር አለብን ብለዋል። ኢራን አዲስ የረጅም ርቀት ሚሳኤል ሙከራ አደረገች። ይህም የተጣለባትን ማዕቀብ በመጣስ ነው የሚል ቅሬታ ተሰምቶባታል። የተከበራችሁ አድማጮች ከምሽቱ ሶስት ሰዓት ላይ ለእነዚህ ዝርዝርና ተጨማሪ ዜና ይዘን እንመለሳለን። ወደ ቀሪ ዝግጅቶች ልመልሳችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገርመው እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለቱ ርዕሳችን እናስደምጣችሁ። በአዲስ አበባ የሚገኘው የካቲት አስራ ሁለት መሰናዶ ትምህርት ቤት ወደ አዳሪ ትምህርት ቤትነት ሊለወጥ ዝግጅት መጀመሩ ውዝግብ ቀስቅሷል። በትምህርት ቤቱ ሲያገለግሉ የቆዩ መምህራን እርምጃው ሕገ መንግሥታዊ ድንጋጌን የጣሰና መብቶቻችንንም የሚጋፋ በመሆኑ እንቃወመዋለን ብለዋል። የአዲስ አበባ ትምህርት ቢሮ በበኩሉ እርምጃው ጥናትን መሰረት ያደረገና የማንንም መብት የማይጋፋ እንደሆነ በመግለጽ ይከራከራል። መለስካቸው አማሃ ዘርዘር ያለ ዘገባ ይዟል። የካቲት 12 ሁለት የመሰናዶ ትምህርት ቤት የሴቶች አዳሪ ትምህርት ቤት ሆኖ እንደገና እንደሚቋቋም በጭምጭምታ ደረጃ ካለፈው ሰኔ ወር ጀምሮ ይሰማ እንደነበረ አንዳንድ የትምህርት ቤቱ መምህራን ለቪኦኤ ተናግረዋል። መምህራኑ ይህ ጭምጭምታ እውነት መሆኑን የተረዱት ግን ባለፈው ሐምሌ አራት ቀን 2011 ዓ ም ከክፍለ ከተማው የትምህርት ቢሮ ኃላፊና የቢሮ ምክትል ሥራ አስፈጻሚ በስፍራው ለነበሩ ጥቂት መምህራን ይፋ ካደረጉላቸው በኋላ እንደሆነም በትምህርት ቤቱ መምህርና በአሁኑ ወቅታዊ ችግር ምክንያት የተቋቋመው ኮሚቴ ሰብሳቢ አቶ ካሌብ ስዩም ያብራራሉ። በእሳቸው አስተያየት ይህ አድራጎት በራሱ ትክክል አይደለም። ጉዳዩን እንደ ባለ ድርሻ ለመምህራን ለማወያየት ከልብ ፍላጎት ቢኖር በመምህራኑ የረፍት ጊዜና በተበተኑበት ወቅት ሳይሆን በሥራ ወቅት መደረግ ነበረበት ይላሉ። ከመነሻው ግን እርምጃው ሕገወጥ እንደሆነ የእሳቸውም የመምህራኑም እምነት እንደሆነ ያስረዳሉ። ያውም የዜጎችን መሠረታዊ መብቶች የሚደነግገውን ሕገ መንግሥት የጣሰ ድርጊት ነው ሲሉ መምህር ካሌብ ስዩም ይናገራሉ። ይሄ ትምህርት ቤት አዳሪ ትምህርት ቤት መሆን አይገባውምም የሚል አቋም አለን እኛ ለምን ቢባል ይሄ ትምህርት ቤት የመንግሥት ትምህርት ቤት ነው። በተለያዩ ክልሎች የአዳሪ ትምህርት ቤት ተሞክሯል። ለምሳሌ በመቀሌ የቃላሚኖ የሚባል አዳሪ ትምህርት ቤት አለ። በናዝሬት አዳሪ ትምህርት ቤት አለ። የቃላሚኖ አዳሪ ትምህርት ቤት የሚተዳደረው በመንግሥት በጀት አይደለም በኤንጂኦኑ መንግስታዊ ባልሆነ ድርጅት ማለት ነው። እንደዚሁም ደግሞ ናዝሬት ላይ ተቋቁሞ እየተከናወነ ያለው የአዳሪ ትምህርት ቤት የሚሰራውም የሚተዳደረውም በኦልማን የኦሮሞ ልማት ማህበር ማለት ነው። ምክንያቱም የኢፊድሪ ሕገ መንግስት አንቀጽ 41 ውስጥ ቁጥር 3 በግልጽ እንደሚያስቀምጠው ማንኛውም በመንግስት የሚቋቋም በመንግስት ገንዘብ የሚቋቋም ማህበራዊ አገልግሎት ማንኛውንም ዜጋ በእኩል የማስተናገድ ኃላፊነት እንዳለበት በግልጽ ያስቀምጣል ስለዚህ ፍትሐዊ የሆነ እኩል የሆነ የትምህርት ተደራሽነትን ለዜጎች ሁሉ የማድረስ ኃላፊነት እንጂ ያለበት መንግስት አንድ የተወሰነን ክፍል ተጠቃሚ የሚያደርግበት መንገድ የለም። የአዲስ አበባ ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ኤልያስ ገብረ እየሱስን በጉዳዩ ላይ ቪኦኤ አናግሯቸዋል። አስቀድሞ ነገር መንግስት አዳሪ ትምህርት ቤት ለማቋቋም ለምን አስፈላጊ ሆኖ እንዳገኘው እንዲያብራሩልኝ ጠይቄያቸው ነበረ። በዝርዝር ለመግለጽ ባይፈልጉም ዓላማው አጭርና ግልጽ ነው ነገ ይችን ሀገር የሚረከቡ ዜጎች የተሻለ ስነመግባርና ውጤት ያላቸውን ወጣቶች አንጹ መውጣት ነው ይላሉ። እኔም ተጨማሪ ጥያቄ ያስከተልኩ፣ ይህንን በሌሎች ትምህርት ቤቶች ማድረግ አይቻልም አይገባምስ? በሌሎች ትምህርት ቤቶች ማድረግ ይቻላል። ሆኖም ግን ይህን አጋጣሚ ባለመግኘታቸው ደግሞ ቅድም ያለው ግብ ሳይደርስ የሚቀሩ ተማሪዎች ስላሉ ለነሱ እድሉን ተጠቃሚ ለማድረግ ነው። በተለያዩ ምክንያቶች ከአቅም ማነስ ሊሆን ይችላል፣ በቅርበት ረዳት ከማጣት ሊሆን ይችላል ወይ ደሞ ተገቢውን ድጋፍ ካለማግኘት ይችላል። በተለያዩ ምክንያቶች ይህን አጋጣሚ አግኝቶ መጠቀም ያልቻሉትን ተጠቃሚ ለማድረግ ነው። አሁን አይተን ከሆነ ወላይታ ላይ ሊቃ አለ፣ ሀዋሳ ላይ የሲዳማ ልማት አለ፣ አዳማ ላይ ኦልሞ አለ፣ ትግራይ ውስጥ ቀላሚና አለ ና እነዚህ ተማሪዎች ተሞክሮስና ይሄን የሚያሳየን ግን በአንዳንዶች ይሄ የዜጎችን እኩል የመማርና የመጠቀም መብት ይጋፋል የሚሉ ሰዎችም አሉ። እንዴት ታዩታላችሁ ይህን እናንተ? በየትኛውንም ዘርፍ ማየት ይቻላል። ለምሳሌ አሁን የካተሰራል ትምህርት ቤት አካባቢ በሙሉ በርካታ ትምህርት ቤቶች አሉን። በነገራችን ላይ አሁን በዚህ በኢነርሲቲ ሲቲ ላይ ሳብ ሲቲ ላይ ያሉት ትምህርት ቤቶች አብዛኛው ሕንፃዎች አሉ ግን በልማት ምክንያት ወደ ማስፋፋያ ነዋሪው ስለተነሳ በርካታ ትምህርት ቤቶች አሉን ግን በሴክሽን ብዛት ወይ ደግሞ በመማሪያ ክፍሎች ብዛት ግን ተማሪዎች የማይገኙበት ሁኔታ ነው እየተፈጠረ ያለው። ስለዚህ ምናልባት ክፍል ተማሪ ጥምርታ ከፍተኛ ሆኖ የትምህርት ቤቶች ቁጥር አናሳ ሆኖ ለልጆች እድል የማይሰጥ ሁኔታ ላይ ይሄ ቢከፈት አሁን እንደተባለው ያስብል ነበረ። ሆኖም ግን በተጨባጭ አምሳሌ አራት ኪሎ የነበረው ቀዳማዊ ምኒልክ ለኮተቤ ሳይንስ ሸርድ ካምፓስ ለአምስት ዓመት ሰጥተናቸዋል። ሌላ ትምህርት ቤት ትቅደም ብናይ በመቶዎች የሚቆጠሩ ተማሪዎች ነው ያሉት የካቲት 66 ትምህርት ቤት ሁለት መማሪያ ክፍሎች ያሉን ሀያ አምስት ሴክሽን የሚይዙ ያሉን ተማሪዎች ሁለት መቶ ምናምን ነው። በእንደዚህ አይነት ሁኔታ በተከበብንበት፣ በተለያየ ሁኔታ ይሄ መፈጠሩ እኔ ቅድም የተባለው ሁኔታ ያሳጣል ብዬ አላስብም። በአጠቃላይ የትምህርት አገልግሎትን በመስጠት ረገድ ትልቅ ለውጥ ይመስለኛል። በሀገር ደረጃ ይህን ለማድረግ በጣም በቂ የሆነ ሁሉን አቀፍ ጥናት ተካሂዷል ብለው ያምናሉ እርሱ? ጥናቶች ተካሂደዋል። ቅድም እንደነገርኩ ሁሉም ክልሎች ዝሮን የማየት እድል ከነበራቸው ሰዎችም አንዱ ነኝ። ሌሎችም ከውጭም የተወሰዱ ነገሮች አሉና ቅድም እንደተናገርኩት በግብታዊነት የተወሰነ ውሳኔ አይደለም። ስለዚህ የከተማ አስተዳደሩም የሚመለከታቸው አካላትም ተሳተፈንበት የተወሰነ ውሳኔ ነው። በአቶ ካሌብ ሆነ እርምጃውን ተቃውሞ በቆሙት መምህራንና የትምህርት ቤቱ ሌሎች ሠራተኞች አመለካከት ይህ ድርጊት በውል ታይቶ የተሠራ ሥራ አይደለም። ከዚያም በስተቀር የመምህራንን መብት የተጋፋ እንደሆነ ይከራከራሉ። አቶ ካሌብ በዝርዝር ያስረዳሉ። እንደ መብት እያነሱ ያሉት ጥያቄ አንደኛ፣ እዚህ ትምህርት ቤት ውስጥ ያሉ ተማሪ መምህራኖች የመሰናዶ ትምህርት ቤት መምህራን ናቸው። ሁለተኛ ዲግሪ ያላቸው መምህራን ናቸው። ይሄ ትምህርት ቤት ደግሞ አሁን ስታብሊሽት ሲደረግ ወይም በአዳሪ ትምህርት ቤትነት ሲቋቋም ከዘጠነኛ እስከ አስራ ሁለተኛ ላሉ ተማሪዎች እንዲሆን ተደርጎ እየተዘጋጀ ያለ ትምህርት ቤት ነው። እዚህ ያለው መምህር ለማስተማር ብቁ ነው። ስለዚህ ማህበራዊ ሕይወቱንም ደግሞ የመሰረተው ይሄ መምህር እንደሚታወቀው እዚህ ትልቅ የብድርና ቁጠባ ተቋም አለው። እሱ ብቻም አደለም ትልቅ የእድር ተቋም አለው። ሌሎች ማኅበራዊ ኑሮዎቹን የመሠረተበትና የገነባበት ተቋም ነው። ያለ ፍላጎቱ ሙሉ ለሙሉ ከዚህ ትምህርት ቤት ሊነሳ የሚችልበት የሕግ ግራውንድም የለም። በሲቪል ሰርቪስም ሕግም ቢሆን እኮ ይሄንን እዚህ ያለውን መምህር ሙሉ ለሙሉ አፍርሶ በትኖ ከውጭ ሌላ መምህራንን አወዳድሮ እንዲያመጣ የሚጋብዝ የትም አይነት የሕግ ግራውንድ የለም። አቶ ኤልያስ በመምህራኑ ብቃት ጥያቄ ያላቸው አይመስሉም። ይሁንና በትምህርት ቢሮው እየተከናወነ የሚገኘው ስራ አካሄዱን ይበልጥ ፍታዊ ያደርገዋል የሚል እምነት ያላቸው ይመስላሉ። በዚህ አጋጣሚ ምንድ ነው በመጀመሪያ ልያዝ የሚገባው ነገር የካታ ስራ ሁለት ወይ ደሞ በድሮ አጠራሱ መንን ያሉ መምህራን ከሚገባ በላይ አቅም ያላቸው መምህራኖች እንዳሉ በቂ መረጃ አለ። ይህ በጣም ልያዝ ይገባዋል። ግን ምንድነው? ቀድሞ የነበረ መሰናዳዊ ትምህርት ቤት አሁን ወደ አዳሪ ትምህርት ቤት ሲቀየር የተለያዩ አሰራር ለውጦችን አድርገዋል። ስለዚህ እዛ የነበሩ መምህራኖች ተማሪዎች እዛ ትምህርት ቤት የሚቀጥሉት በውድድር ነው። እዛ ያሉ መምህራኖች ደግሞ እዛ ትምህርት ቤት የሚቀጥሉት በውድድር ነው። አንደኛው የሚፈልገው መምህራን ኦልሞስት አሁን ካለ መምህራን በ50 ፐርሰንት የሚቀንስ ነው። ስለዚህ ይሄን ለማስገባት ደግሞ የግድ እኩል እድል ተሰጥቶ በአዲስ አበባ ደረጃ ላሉ መምህራን ተወዳድሮ የሚገቡበት ተቋም ነው የሚሆነው ማለት ነው። አቶ ኤልያስ እንደሚሉት አዳሪ ትምህርት ቤት ሆኖ በሚቋቋመው በዚህ ትምህርት ቤት አሁን በማገልገል ላይ የሚገኙት መምህራን መወዳደር ይችላሉ። እንዲያውም ከጥቂት ቀናት በፊት ይህም ለመምህራኑ ግልጽ እንደተደረገላቸው አስታውሰው ለውድድሩ መመዝገብ እንደሚችሉ ገልጸዋል። አቶ ካሌብ እንደሚሉት በመጀመሪያ ይህ መሠረታዊ የአሰራር ስህተት እንዲታረም መምህራኑ የጀመሩትን ጥረት እንደሚገፉበት አልሸሸጉም። ሁለት ነገሮችን ነው እኛ የምናነሳው፣ አንደኛ አዳሪ ትምህርት ቤት ለመሆኑ ይሄ ትምህርት ቤት የህገ መንግሥት ጥሰት አለው ብለን ጥያቄ አንስተናል። ይህን። እንደገና ለአዲስ አበባ ትምህርት ቢሮ አቶ ኤልያስ የተባሉ ምክትል የቢሮ ኃላፊ ባነጋገርናቸው ጉድሰ ጊዜ ይሄ ካቢኔ የወሰነው ውሳኔ ነው በዚህ ጉዳይ ላይ ምንም የምንነጋገረው የምንደራደረው ጉዳይ አይደለም ብለውናል። በእኛ እምነት ካቢኔ ሕገ መንግሥትን ጥሶ ይደራደራል ወይም ደግሞ ደንብ ያውጣል ብለን አናምንም። አሁን እርስዎ እንደጠየቁኝ እያነሳው ያለሁት ይሄንን ጉዳይ የሚመለከተው አካል ሁሉ ሰከን ብሎ ጉዳዩን እንዲያየው እንፈልጋለን። ሁለተኛው እዚህ ያለው መምህር መብቱን ማስከበር አለበት። እኛ እስከ የትኛውም ሕግና ስርዓት ያለበት ሀገር ነው ብለን እናምናለን። መብታችን ትምህርት ቢሮ ወደ ላይ ብቻ የሚያቆም ነው ብለን አናምንም። ስለዚህ ይሄን መብታችንን ለማስከበር የትኛውንም ሰላማዊ የሆነ በመንግስት አካላት ጥያቄዎቻችንን በስርዓት እናቀርባለን። የዛሬው የካቲት 12 መሰናዶ ትምህርት ቤት የተቋቋመው እንደ ኢትዮጵያ ዘመን አቆጣጠር በ1924 ዓ.ም ነበረ። ትምህርት ቤቱ መጀመሪያ ሲቋቋምም የሴቶች ልጆች አዳሪ ትምህርት ቤት ሆኖ እንደነበረ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ garbina vio eight cheren gabina gabina no ለዘመናት ሲወራረድ የመጣ የወንዶች የበላይነት የሴቶች እችል ሊሆን ብሎ የማሰብ የበታችነት ስሜትና ከልማዳዊ አስተሳሰብ የሚመነጩ ጎታች ጉዳዮች አሁንም ሴቶች ከወንዶች ጋር እኩል በውሳኔ ሰጭነት እንዳይሰለፉ አድርጓል ተባለ። ሴንተር ፎል ኮንሰርን በምህፃረ ቃሉ ሲኦሲ በመባል የሚታወቀው ድርጅት ከአፍሪካ ኢኒሽቲቭ ና ከአዋሳ ዩኒቨርሲቲ ጋር በመተባበር ሴቶች ወደ ስልጣን በማምጣት ሂደት ውስጥ ያሉ ተግዳሮቶች ና ምቹ ሁኔታዎች ምንድን ነው ሲል መክሯል። ላለማግኘት አለማግኘት ህገ መንግስታዊ መብቶች አለመከበር ና ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች መጣሳቸው ዋነኛው ተግዳሮት መሆኑ ተነግሯል። የሀዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ይልኳል። በዚህ ውይይት ላይ የተገኙት የደቡብ ክልል ወጣቶች፣ ሴቶች ና ህጻናት ቢሮ ምክትል ኃላፊ ና የሴቶች ዘርፍ መሪ ወይዘሮ ጥድ አይዛም ከማህበራዊ እታይ ጋር ተያይዞ ለዘመናት የቆየ የወንዶች የበላይነት እኛ ሴቶችን ማንኪደው በራስ መተማምና የበታችነት ስሜት በውሳኔ ሰጭነት ቦታ እንዳንገኝ አድርገናል ብሏል። ሁሉም ባይሆኑም ወንዶች በሴቶች እምነት ማጣት እንዲሁም ከልማዳዊ አስተሳሰብ የሚመነጩ ጎታች እይታዎች አሁንም ሴቶች ከወንዶች ጋር እኩል እንዳይበቁና እንዳይደመጡ ምክንያት ሆኗል ነው ያሉትም። የትም ቦታ ቀበሌ ላይ ያለ ዛሬ አራስመንት፣ ትምህርት ቤት ላይ ያለ አራስመንት እሱን ከፈራ ወደ አመራርነት ለመምጣት በጣም እንቸገራለን። እሱ አለ እሱ ግን የሚለካው ፐርሰናል አቋም ላይ ይለካል ነው ምለው እኔ እንደ ሴት አመራር ማለት ነው የእኔ ፐርሰናል አቋም ምን መሆን አለበት። እንደ ስርዓት ይሄንን እንካሬጅ የሚያደርግ ይሄን የተሻለ ነው ይሄ ቀጥልበት የሚል ፓርቲ የለንም፣ እንደ ክልልም እንደ ሀገርም። ስለዚህ በዚህ መካከል ይሄንን ሊያመጣ የሚፈልግ አመራር ካለ እዛ በማጋለጥ የማትችል ከሆነች እዛው እሽሩሩ ከእሱ ጋር ካለች እዛው ሄዳት ትቀራለች። ስለዚህ የግል አቋምን የሚጠይቁ አሉ። እድል ሊ ማግኘት ህገ መንግስታዊ መብቶች አለመከበርና ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች መጣሳቸው ዋነኛ ተግዳሮቶች መሆናቸውንም ተናግሯል። ተሳታፊዎች በበኩላቸው ሴቶች በኢኮኖሚ አቅም ከወንዶች ያነሱ መሆናቸው የፖለቲካ ተሳትፏቸው ማነስና የተጣለባቸው ማህበራዊ ጫና አሁንም መብታ ቸው እንዳይከበር የሚያደርጉ ጉዳዮች እንደሆነ ነው የተናገሩት። በሚኒስትር ደረጃ ሴቶች ስልጣን እንዲይዙ ቢደረግም በታችኛው መዋቅር ለውጥ አለመኖርም የተነገረ ሲሆን በደቡብ ክልል የሴቶች የውሳኔ ሰጭነት ተሳትፎ በመቶኛ ግና በጣት ከሚቆጠር እጅ አላለፈም ተብሏል። በውይይቱም ለውይይቱ በቀረበው ጽሁፍ ላይ እንደተገለጸው አባታዊ ስርዓት ሊቀራ ለመቻሉ ባህላዊ አመለካከት ተቀባይነት ማጣት፣ ቤተሰብ የመምራት ኃላፊነት፣ እንዲሁም ሴቷ ከሚጠበቀው በላይ እንድትሰራ መጠበቅና ህጻናት የማሳደግ ኃላፊነት ተጨማሪ ተግዳሮቶች ናቸው። አሁን ያለው ፖለቲካዊ ስርዓት፣ ኢትዮጵያ የተቀበለቻቸውና የፈረመቻቸው ስምምነቶች መኖራቸው፣ ትንሽም ቢሆኑ መልካም ወንዶች መታየታቸውና በከተማ የተማሩ እችላለሁኝ የሚሉ ሴቶች ቁጥር መጨመር ደግሞ ምቹ ሁኔታዎች መሆናቸውን ነው። ጽሁፉን ያቀረቡት በሃዋሳ ዩኒቨርሲቲ የኤችአይቪ መከላከልና የስርት የፆታ ማጎሎት ዲሬክተሮ ዳይሬክተር ወይዘሮ ትግስት ከበደ ተናገሩት። የሴቶች ችግር በጥናት አይመለስም ያሉት ወይዘሮ ትግስት ፆታዊ ትንኮሳ ራሱን የቻለ ትልቅ ፈተና መሆኑም ተናግሯል። ጥናት አይደለም የዚችን ሀገር ችግር የሚፈታው እኔ ማቀውን ችግር በጥናት ኮንፊርም እንዲደረግልኝ አልፈልግም። እኔ እኔ ውስጥ ያለን ችግር እንዴት ነው ሌላ ሰው አጥንቶ ለእኔ ነገር ይመልሱ ኮንፊርሜሽን ለሌሎች ትልልቅ ድርጅቶች እዚያ ሆነው ገንዘብ እንደዚህ እንደ ኦርጋናይዜሽኖች ብር እንዲሰጡን ፕሮፖዛል ለመጻፍ እንዲህ ጥናት አጥንተን እኚህ ፋይንዲንጎች አሉ እኚህ ጥናቶች እንዲያሳያሉ ለማለት ነው። እኔ ጋር ያለን ችግር ሌላ ሰው ሊነግረኝ አይገባል። ኢምፓወር ለመደረግም መጀመሪያ ምንድን ነው ክፍተትሽ፣ ምኑ ጋ ነው ችግርሽ ተብዬ መጠየቅ አለብኝ እንጂ እኚህ ናቸው ቻሌንጆች፣ እኚህ ናቸው ኦፖርቹኒቲ፣ ይህን ኦፖርቹኒቲ ተጠቅመሽ ይህን ቻሌንጅ ቻሌንጅ አርጊው። ቻሌንጁን እራሱ መልሶ ወደ ራሷ ነው የሚያመጣው እኚህ ነገሮች ናቸው መታየት ያለባቸው። ለእኔ ሴት ልጅን መልከፍ ሴት ልጅን መንገድ ላይ ማማለል ጉንተላ ምናምን በጣም ኖርማል የሆነ ነገር እንዴት ታይቶ ይታለፋል? እሸትና ቆንጆ ምናም ተብሎ ተዘፍኖ የለ ወይ እንዴት ምናምን የሚሉ ሰዎች አሉ። እኔ የእኛ ዩኒቨርሲቲ ማኔጅመንት አባል የነበሩ ቶፕ ሊደርስ፣ አሁን ዩኒቨርሲቲውን ለቀው የሄዱ ሰዎች ያሉኝን ነገር ልንገራችሁ። አንቺ ጤነኛ አይደለሽም ወይ? እንዴት አድርጎ ሚስት እንዲያገባ ነው የምትፈልጊው? እንዴት እንዲያገቡ ነው ታዲያ? ከሰማይ ነው እንደሚመጣው ሚስት ተጀናጅ ነው እንደዚህ ብሎ ነይ ውጪ ነይ እንዲላርግሽ ብሎ ነው። ይሄ እንግዲህ የተማረ ሰው ፕሮፌሰር ደረጃ ምናምን የደረሱ ሰዎች መማር ከጀንደር ቢያዝ አያደንም ባይዘው። በጣም ኮንፊርም ያደረግኩት ነገር ሴንተር ፎር ኮንሰርን በሚጠሩ ሲኦሴ የተሰኘ መንግስታዊ የሆነ ድርጅት ቦርድ ሰብሳቢ አቶ ኩስያ በቀለ በበኩላቸው ሴቶችን ለማብቃትና ወደ ውሳኔ ሰጭነት ለማምጣት በፌደራል ደረጃ በጎና ጅምር ስራዎች ቢኖሩም በታችኛው መዋቅሮች ሰፊ ክፍተት አለ ብለዋል። በጣም ክፍተት አለ። በጣም ሰፊ የሆነ ጋፕ አለ። ስለዚህ ምን ማድረግ አለብን እንደ ሲቪል ሶሳይቲ? አሁን ቅድም እንደተባለው ምቹ ሁኔታም ተፈጥሯል። የህብረተሰቡን ግንዛቤ በመፍጠር የስቴክ ሆልደሮችን ግንዛቤ በመፍጠር ሴቶች የበለጠ ወደ ውሳኔ ነት እንዲመጡ አስተዋጽኦ ማድረግ አለብን። እንደ ሲቪል ሶሳይቲ ሴክተር ይህንን ለመቅረፍም የመንግስት ተቋማት ከባለድርሻ አካላት ጋር በባህሪ ለውጥና በግንዛቤ ማስጨበጥ ዙሪያ መስራት አለባቸው ነው ያሉትም። ለአሜሪካን ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም። helow jigjiga helow goday helow qabri dahar helow dhagax buur helow diridhabe helow shimil gabina v o a gaina gabina gabina waxaad dhegaysanaysaan gabina v o a gain አድማጮች የጋቢና ዝግጅታችን ይቀጥላል። አሁን ደግሞ መሪያ ላይ ስንጀምርና ስንከፍት ፕሮግራማችንን እንግዳ ይዘናል ብለን አስተዋውቀናችሁ ነበር። ቼልና ትባላለች ኤደን ገረመውናት ያነጋገረቻት ሙዚቃዋንም ጋብዛናለች ሙዚቃዋንም እናስደምጣችኋለን። እስቲ ወደ ኤደን ገረመውና ቼልና የተሰናጠ ዘገባ እናምራ። የተወለደችው ሐዋሳ ያደገችው ደግሞ አዲስ አበባ ነው ሙዚቃን ማድመጥና ማንጎራገር የጀመረችው በልጅነቷ ይሁን እንጂ ህይወቴ ስራዬ ብላ ለመያዝ ግን ጊዜ ፈጅቶባታል የልጃቸውን የሙዚቃ ክህሎት ያስተዋሉት እናቷ አስራ ሁለተኛ ክፍል ላይ ወደ ከፍተኛ የትምህርት ተቋም ማለፊያ ውጤት መጥቶላት ዲላ ዩኒቨርሲቲ ልትገባ ስትዘጋጅ አዲስ አበባ ቀርታ ያሬድ የሙዚቃ ትምህርት ቤት እንድታመለክት ገፋፏት። መገፋፋት ብቻም አደለም፣ እጇን ይዘው ሄደው ያሬድ የሙዚቃ ትምህርት ቤት ውስጥ ከአርቲስት ፈለቀ ሀይሉ ጋር እንዳስተዋወቋትና የሙዚቃ ጥናት መጀመሯን ትናገራለች። እንዲህ እንዲህ እያለች የድምጿን ቀለም ለይታ በማወቅ የመጀመሪያ ባንዷን ኤክስፕሬስ ባንድን ተቀላቀለች። ቸሊና የሺ ወንድም የእናቷን ምክር ተከትላ በያሬድ ሙዚቃ ትምህርት ቤት የጊታር መርሃ ግብር ላይ አንድ አመት ከተማረች በኋላ የቀረውን የሙዚቃ ትምህርቷን በሴሚናሪ መጨረሻን ትናገራለች። ያው ሄድኩኝና፣ በጥናት ላይ ሙዚቃዎችን ሞከርኩኝ። እነሱም አዲስ ዘፋኝ ይፈልጉ ነበረ። ያኔ በጣም ወደዱት የኔ እንትን አሁን ነው በጀምራል መጫወት ነው በጀምራል ሁሉም ሙዚቃዎች ስጫወት የአገሩንም የውጭውን ስጫወት ወደ ራሴ ማምጣትና ከዋናው ሙዚቃ መጨማመር ያስተሰታይ ነበር። ሁሉ ጊዜ አዲስ ነገር ፈልጋለሁ ማለት ብዙ ስጫወት የኖርኩት ጃዝ ነው። ሙዚቃዎችን ብዙ ስጫወት ቆይቻለሁ። ግን ለኔ ሁሉም አይነት ሙዚቃ ቦታ አለው። ምክንያቱም አዲስ ነገር መስራት ሁል ጊዜ ስለምፈልግ አሁን የሀገርኛውን ሚሆን ጃዝቻንድ ውስጥ የሀገርኛውን መሞከር ደስ ይለኛል፣ እና አንድ ቦታ ውስጥ ራሴን መክተት አልወድም። ልኖር ከጨለማ ትላንትን ሳስብ ስከፋ እውነት ማለት ጥሩ ነገር ማስተማርን ጌታችንም አምኖ መቀበልን ጥሩ ነገር መፈለግን ለሰው ጥሩ መመኘትም ሀሳባቸው ሁሉ ፍቅር ፍቅርና ሰላም የሆኑ ነገሮችን ሁሉ ጊዜ በማደርጋቸው ነገሮች ከማንም ሰው ጋር ባለኝ ግንኙነት ምን ያህል ለራሴ እውነተኛ ሆኜ ያለው ምን አይነት ሀሳብ ሰው ላይ እያሳደርኩ ነው በሚል አይነት ህሳቤ ውስጥ ነው የሚሄደው። ሁለቱም በአንድ ሀሳብ ውስጥ የሚፈሱ ነገሮች ናቸው። ለእኔ ሙዚቃም መንፈሳዊ ህይወቴ። የአንድ ሴት ልጅ እናት የሆነችው ቸሊና በዚህ በወጣትነት እድሜዋ የህዝብ እውቅናና ቤተሰባዊ ህይወትን አቻችላ አንድ አልበም ሰርታ ለህዝብ አድረሳለች ስራዎቼ እውነት እንዲሰብኩ እፈልጋለው፣ የምትለን ቸሊና በሙዚቃ ህይወትን መግፋትና ጥሎ ወጥቶ አልበም መስራትም ፈታኝ ነበር ትላለች። በጣም ከባድ ነው። እንደገና ያንን ብቻ እየሰሩ ራስን ደግፎ እንደገና አልበም መስራት ማለት በጣም በጣም ከባድ ነው። ሰው የእውነት እንደው ገብቶ ካላየው ማንም ሊረዳው አይችልም። በተለይ አዲስ ስራ ሰርቶ አዲስ ለውጥ ለማምጣት ለሚጥር ሰው እንዴት ምን ያህል ከባድ እንደሆነ ማንም ሊረዳው አይችልም ውስጡ ገብቶ ካላየው። ምክንያቱም አብዛኞቹም ስፖንሰሮቹም ምኖቹም እነሱም እየተለመደውን ሰው ወይም ኦልሬዲ ስም ያለውን ሰው ፈልገው ኢንቨስት ማድረግ ይፈልጋሉ እንጂ አንቺ ከወጣሽና በራስ ጥረሽ ግረሽ በመጠፍ ላይ መደረብ እንጂ እንትን ማለት አይፈልጉም ግን እግዚአብሔር ይመስገን እኔ በብዙ መልኩ ብዙ ነገሮችን በቀላሉ አልፍ ያለው ማለትም ይችላሉ እግዚአብሔር ማግዞ ግን ያው ከባድ ነው በትክክል በዚህ በሙዚቃ አለም ውስጥ ሴቶች በሴትነታቸው ምን አይነት ችግሮች ያጋጥሟቸዋል አንቺስ ምን ምን ነገሮችን አልፈሽ ነው እዚህ ጋር የደረስሽው ብዬ ቻሊናን ጠይቂያት ነበር በተለይ ለሴት ልጅ በጣም ከባድ ነው ይሄ ኢንዱስትሪ ማታ ራሱ ማምሸቱ። እኔም ራሴ አልበሜም ላይ ጥቁር ሴት ነኝ ብዬ የጀመርኩበት አንድም ነገር ሁልጊዜ እኛ ሴቶችም ያለንን የእውነት ውበት፣ የእውነት ክብር፣ የእውነት ማንነት ሁሌ እያስታወስን በዛ ውስጥ እንድንኖር እፈልጋለሁ። ለእኔ ምንድን ነው መሰለሽ? በትክክል አሁን ለምሳሌ ሽልማት አለ። ለምሳሌ ጥሩ ነው፣ የፍቅር መግለጫ ነው። ብዙ ሰው እንደው ደስታውን የሚገልጽበት መንገድ ነው ምናምን። ግን ከሆነ ሰዓት በኋላ ከሸለሙሽ በኋላ አንኛ የሚሸልሙበት መንገድ ሁሉ ልብስ ውስጥ ይገባል። ልብስ ሊገባ ይንደረደራል እና እዛ አየር ላይ ወይዛቸዋለው ምናምን ነገር እና ይሄ በጣም በጣም ነውር ነው። እንደዚህ አይደረግም፣ ያውም በዚህ ዘመን። ወንድ እንዴት አንዲት ሴት ጡታ ውስጥ ሊከት ይመጣል? ምን ማለት ነው? ገንዘብ ይዞ እና ይሄ ይሄ ነገር ያናድበኛል እና አልወድም ወደዛ ሽልማት ሲመጡ እና ከዛ ከሸለሙ በኋላ ደግሞ ጭራሽ ይጠሩሻል፣ ወይ ደግሞ እኛ ጋር መተሽ ካልተቀመጥሽ ጠጨር ጠጭ ሳታቂ ሳያውቁ ይህንን ካልጠጣሽ ይህንን ካልሆንሽ ምናምን ነገር እና እንደፈለጉ ማድረግ እንደሚችሉ ነው የሚጠብቁት። ክብር ማለት ምን ማለት ይሄ? አርት ማለት ሌላ ስራ አይደለም። ከዛም አልፎ ማይሆን ቦታ እንዲነካኝ መሆን የለበትም በማይሆን መንገድ ማናገር እንዲሆን መሆን የለበት እና ብዙ ታግያለሁ፣ እውነት ለመናገር ባለፍኩት አመታት ውስጥ ከብዙ ሰዎች ጋር ብዙ ያሳለፍኩት ነገር ነው እና ሁልጊዜም የሚገባው የሚባለ የሚባለውንም ቢለዩ ብዬ አስባለሁ። ሁልጊዜ ወደፊትም የሙዚቃ ሕይወቷን አዲስ ዜማ፣ አዲስ ነገር በመሞከር ፍቅርና ሰላምን ለመስበክ እንደምትጠቀምበት ተናግራለች። ቼሊና ጥሩ ተጫውተው ግሩም ዝግጅት ነበረ የተሰናዳው፣ የዘፈን ምርጫውን ገታ አርገነዋል። እኛ እዚህ ላይ እንሰናበታችኋለን። ቼሊና ትቀጥላለች። እንግዲህ በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪን በመጠቀም አድርሱን። ጋቢና ቪዮኤ አት ቪዮኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪዮኤ ብላችሁ የኢንስታግራም ገጻችንንም ተከተሉ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በሚለው ስልክ ደውሉና ለጋቢና ቪዮኤ ብላችሁ መልእክት ካስቀመጣችሁም ይደርሰናል። አድማጮች የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀቅን። በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቤል ያቢሮ ነው በጀመር ነው። የቼሊና ሙዚቃ እንሰናበታችኋለን። መልካም ምሽት። በነገው ዝግጅታችን እንገናኝ። ቼሊና አብራችሁ ትቆያለች። Aiz hon, aiz अॼो सॻल अमेरिका थी.